ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ምሽት ጥቅምት 29 2015 ዓ.ም የጋቢና ቬ መሰናዶ ከአሁኑ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ለምሽቱ የያዝናቸውን ጥንቅሮች እናስተዋውቃችሁ። በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ እርቅም ጭምር ነው ብዬ አስባለሁ። የሰማችሁት በዓለም አቀፉ ግጭት አጥሚ ቡድን የአፍሪካ ቀንድ ኃላፊ የሆኑትን ሙረቲ ሙቲጋን ነው። በኢትዮጵያ ስላለው የሰላም ስምምነት ዙሪያ እንዲሁም ደግሞ ተፈጻሚነቱና በቀጣይ መወሰድ ስላለባቸው እርምጃዎች አነጋግረናቸዋል። በምሽቱ የሚቀርብ ይሆናል። በሌላ በኩል ግን የምሽቱን አብይ የሆነው ክፍል ወይም ደግሞ ረዥሙን የአየር ሰዓታችንን የሚወስደው ሴቶች በተለይም ደግሞ በዚህ በሰላም ውይይት ላይ አለመሳተፋቸውን በተመለከተ እንዲሁም ደግሞ በቀጣይ ዘላቂ ሰላም እንዲመጣ ለማድረግ ሴቶችን አካቶ መስራት ላይ ምን ማድረግ ይገባል በሚለው ዙሪያ ከባለሙያ ጋር የምናደርገው ውይይት ነው። የሴቶችን አስተያየት አክለንበታል። እንግዲህ አብራችሁን ታመሹ ዘንድ የምንጋብዛችሁ፣ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከሌሎች የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። አብራችሁን ሆኑ። በሰሜን ኢትዮጵያ የተጀመረው ጦርነት ሁለት ዓመት ሊሞላው የቀናት እድሜ ሲቀሩት ጥቅምት 23 2015 ዓ.ም የኢትዮጵያ የፌዴራል መንግስትና ህወሀት የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ተፈራርመዋል። ይሁን እንጂ ይህ የሰላም ስምምነት ሴቶችን ያሳተፈ አይደለም እየተባለ ይተቻል። በእለቱም ህወሓትን ወክለው የቀረቡት ዋና ተደራዳሪ አቶ ጌታቸው ረዳ በክፍል ውስጥ ወይም ደግሞ ድርድሩ በሚደረግበት ሰዓት ሴቶች አለመኖራቸው የራሱ የሆነ ተጽዕኖ እንዳለውና ያንን እንደተመለከቱ በእለቱ ባደረጉት ንግግር ላይ ጠቁመዋል። ለመሆኑ ሴቶች እጅግ በአካልም ሆነ በመንፈስ በተጎዱበት ጦርነት ውስጥ የመፍትሄ አካል እንዲሁም ደግሞ የሰላም ስምምነቱ አካል ዘላቂ የሆነ ሰላም እንዲመጣም ለማድረግ እንዴት ሊካተቱ ይችላሉ በሚለው ዙሪያ በምሽቱ ውይይት የምናደርግ ይሆናል። የስልክ መስመራችን ላይ የትምራን የሴቶች መብት ተቋም የፕሮግራም አስተባባሪ የሆኑ እንግዳ ይዘናል። ወይዘሮ ማህደር ዳዲ ይሰኛሉ። ወይዘሮ ማህደር እንደምናመሽ እንደምን አመሻችሁ። በጣም ነው የምናመሰግነው ወይዘሮ ማህደር በምሽቱ እንግዳችን ስለሆኑ። እንግዲህ ቀጣዮቹን ከአስራ አምስት እስከ ሀያ ደቂቃዎች ጥሩ የሆነ ውይይት የምናደርግ ይሆናል። ጠቋሚ የሆነ ነገር የሚኖረን ይመስለኛል። በቀጥታ ወደ ውይይቱና ወደ ጥያቄው ነው የምገባው። እንግዲህ ትምራን የሴቶች የመብት ተቋም በዚህ ዙሪያ በተለይም ሴቶችን ወደ አመራር በማምጣት ዙሪያ ትሰራለች። ሴቶች ደግሞ የግጭትና የመፍትሄ በግጭት ውስጥ ባለው ይችላል እንዲሁም ደግሞ በሰላም ስምምነት ውስጥም እንዲካተቱ የራሷን እንቅስቃሴ የምታደርግ ተቋም ናት። እናንተ ተቋማችሁን አንቺ ስለምትሉ ነው እኔም አንቺ ብዬ የምጠራው። እንግዲህ ሴቶች በጦርነት ውስጥ የደረሰባቸው ሰብአዊ ቀውሶች ምን ይመስላሉ? እናንተስ በቅርቡ ያቀረባችሁት ጥያቄ ምንድን ነው? እሺ፣ አመሰግናለሁ ለዚህ መድረክ በመጋበዛችን ያለንን እይታ ያለንን ሀሳብ ለማቅረብ በመብቃታችን በጣም የማመሰግነው። ወደ መጀመሪያው ጥያቄ ሰልፍ አይ ቲንክ፣ አሁን ትልቁ ጥያቄያችን የነበረው የዚህ አመት ምናልባት በሶሻል ሚዲያም የተወሰኑ ቅስቀሳዎችን ለማድረግ ሞክረን ነበር። የሰላም ድርድሮ ላይ ቅድም እንደገለጽሽው የሴቶች ተወካይነት ስላልነበረው የሴቶች ተወካይነት እንዲኖር ቅስቀሳዎችን ስናደርግ ስራዎችን ስንሰራ ነበር። አክቹዋል አሁን ያው የሰላም ድርድር መደረጉ ነው ዋናው። ትልቁ ነገር ወደ ሰላም መመለሳችን ነው ትልቁ ነገር እና ምንም እንኳን ሴቶች ያልተሳተፉበት ቢሆንም ሰላሙ ወደ ድርድር መምጣቱ ጦርነቱ መቆሙ ግን እንደ መልካም ነገር ነው የምንመለከተው። እንደ ትምራል የሴቶች መካታችን አለመኖሩ እንዳለ ሆኖ ግን ሰላም ወደ ሰላም መምጣታችን ሰላምን መስረት መቻላችን ወደ ሰላም ድርድር መምጣታችን ግን መልካም አጋጣሚ ነው ብላ ነው የምታስበው። ትባል እንግዲህ በዋነኝነት ወደ መጀመሪያው ነገር ስንመጣ በዚህ ጦርነት ላይ የሴቶች ጉዳት ሰብአዊ ንጥል ምን ያህል ነበር? ምን ያህል ጉዳቶች ናቸው የደረሱባቸው ወደሚለው ነው የሚወስዱሽ። ይሰማል? አዎ፣ ይሰማል። ቀጥሉ እሺ፣ ስለዚህ ጉዳቱ ምን ያህል ነበር ብለን ስንመለከት እንግዲህ ጉዳቱን ወደ አራት ዘርፎች ከፍዬ ይመለከተዋለው በትምራለም እንደግልም የመጀመሪያው ጉዳት በራሳቸው ላይ፣ በአካላቸው ላይ፣ በጾታዊ እንትናቸው ላይ የደረሰ ጉዳት፣ ኢኮኖሚያቸው ላይ የደረሰ ጉዳት፣ ማህበራዊ ኑሯቸው ላይ የደረሰ ጉዳት፣ ስነልቦናዊ ጉዳት፣ ሃይማኖታዊ ጉዳት። ይሄ እራሳቸው ሴቶች ላይ የደረሰውን ጉዳት ነው የሚመለከተው። ሁለተኛው ደግሞ በቤተሰቦቻቸው ምክንያቱም ሴቶች አሁን ትልቁን ሮል አላቸው ተብሎ የሚታሰበው በእኛ ማህበረሰቡ የኬሪንግ ሮል ነው። ኬር የማድረግ ሮል አለባቸው። ቤተሰቦቻቸው ላይ ለሚደርሱ ጉዳቶች ሁሉ ዞሮ ዞሮ ሴቶቹ ላይ ነው ትልቅ በርደን፣ ትልቅ ጫና የሚሆነው ባል ቢሞት፣ ልጅ ቢጎዳ፣ ወንድም ቢጎዳ ወይም ደግሞ ቁስለት የሚሆን ምንም አይነት ጉዳት ሊደርስበት የማታመሙን ሐዘኑን ደግሞ እነሱ ላይ መውደቁ ትልቅ ጉዳት ነው እና በቤተሰቦቻቸው ላይ የደረሱት ጉዳቶች የእነሱ ጉዳቶች ናቸው ብለን እንወስዳቸዋለን። ሌላው በአካባቢያቸው ላይ የደረሰው ጉዳት በዚህ ጦርነት ምክንያት በአካባቢያቸው ላይ የደረሰው ጉዳት እንደ ማህበረሰብ ክፍል በሴቶቹም ከፍተኛ ጫና አለ ብለን የምናስበው ቅድም እንደተናገርኩት የኬሪንግ ሪስፖንሲቢሊቲ ስላለ ማህበረሰብን አካባቢ የሚያዩበት እይታ ሴቶች የተለየ ስለሆነ በአካባቢያቸው ላይ የደረሰውን ጉዳት በነሱ ላይ የደረሰ ሰብኣዊ ጉዳት ነው ብለን ነው የምናስበው እና እሱም ያሳስባቸዋል። ሌላው እንደ ሀገር የመጣው ይሄ ችግር ይሄ ጦርነት በሴቶች ላይ የፈጠረው የራሱ የሆነ ተጠኗዋል እና እንደ ጉዳት የምንመለከተው ከሆነ በሴቶቹ ላይ የደረሰው ጉዳት ዘርፈ ብዙ ነው ወንዶቹ ላይ ጉዳት የለም ለማለት ሳይሆን ወንዶቹን ነገር ዝቅ ለማድረግ ሳይሆን እንደ ጉዳት ግን ወንዶቹ ላይ የሚደርሰው ጉዳት ዞሮ መነሱ ጉዳት ይሆናል። ፕላስ ደግሞ አሁን እንደተመለከትነው ልዩ ጥናቶች፣ ልዩ ዳሰሳዎች እንዳረጋገጡትን እስፔሻሊ ሴቶችን ለጦር መቀስቀሻ የጦር አውድማ አድርጎ እስከ መቅጠር ድረስ የተሄዱ ሂደቶች አሉና እነዚህ እነዚህ በሴቶች ላይ የደረሱ ሂደቶችን ዘርፈ ብዙ ያደርጋቸዋል የሚል ሀሳብ ላለኝ አመሰግናለሁ። ወይዘሮ ማህደር እንግዲህ እርስዎ እንደገለጹት የሴቶች አካል እንዲሁም ደግሞ ስብናና ማንነታቸው የጦርነት አውድማ እስከ መሆን ደርሶ ነበረ። ምናልባት እንግዲህ አሁን መጀመሪያም ሲገቡ እንዳሉት በእርግጥ የሰላም ስምምነት መደረሱ ነው ትልቁ ስኬት፣ ግን የሴቶች ውክልና ወይም ደግሞ ሴቶች በዚህ መድረክ ላይ ተወክለው ቢሆን ኖሮ ምን ሊጨምሩ ይችላሉ ይላሉ? እኔ አንደኛ አንደኛ የምናምነው ትልቁ ነገር እነዚህ አይነት የሰላም ድርድሮች ላይ መሳተፍ መብታቸው ነው። የመጀመሪያው ነገር እንደ ትምራን የምናምነው እምነታችን ሴቶች በእንደዚህ አይነት የድርድር ሀገራዊ ትልልቅ ጉዳዮች ላይ የመሳተፍ ከወንዱ እኩል መብት አላቸው። ምናልባትም እኛ እንደምናስበው ሀምሳ ሀምሳ ፐርሰንት መብት አላቸው። የመጀመሪያው ነገር የጎደለው ወይም ደግሞ ልክ ያልተሰራ ወይም ደግሞ ሴቶች ቢካተቱ ኑሮ ምን ይሆን ነበር ብለን ከምናስቀምጣቸው ዋነኛ ምክንያቶች የመጀመሪያው መብታቸው ይከበር ነበር ነው። እንደ መብት መብታቸው ተጥሰዋል። የመጀመሪያው ነገር። ሁለተኛው ነገር ቀደም እንደገለጽኳቸው እንግዲህ ዘርፈ ብዙ የሆኑ ጉዳቶች ናቸው በሴቶች ላይ የደረሱት፣ በዚህኛውም ወገን፣ በዛኛውም ወገን ብቻ ሴቶች አጠቃላይ ሴቶች ላይ የደረሱ ዘርፈ ብዙ አይነት ጉዳቶች ናቸውና እነዚህ ጉዳቶች በራሳቸው የፈጠሩባቸው እይታዎች፣ ካዩት ኤክስፖዥር ወንዱ ከሚረዳበት ዓይን የተለየ ዓይን አላቸው ብለን እናስባለን። ሴቶች የተለየ እይታ አላቸው ብለን እናስባለን። እና ይህ ድርድር ውስጥ ተካታች አለመሆናቸው ያን እይታ ሪፕሬዘንት እንዳይደረግ አድርገናል ብለን ወይም ደግሞ እንዳይወከል እንዳይነሳ አድርገናል ብለን ተደርጓል ብለን እናስባለን። ምናልባት ሴቶች ተገኝተውበት ቢሆን አሁን ከተጻፉት የድርድር ሀሳቦች ከቀረቡት የድርድር ሀሳቦች የተለየ ሀሳብ ይኖር ነበር ብለን እናስባለን። ኦብቪየስሊ ሴትና ወንድ ልጅ እኩል አይነት አመለካከት እኩል አይነት አስተሳሰብ አላቸው ብለን እይታ አላቸው ብለን ስለማናስብ የሴቶች እይታን ያላካተተ ድርድር ነው ወይም ደግሞ ያጓደለ ድርድር ነው ብለን እናስባለን። ሌላው ብዙ ጥናቶች እንደሚያረጋግጡት ዩኤን ባስጠናው ሌሎች የዓለም አቀፍ ጥናቶች አገር አቀፍ እንዲሆን እንዲሁም አንዳንድ ሪሰርቸሮች የግልም በድርጅት ዘተቀሚ ጥናቶች እንደሚያሳዩት ሴቶች የተሳተፉባቸው የሰላም ድርድሮች፣ የሰላም ውይይቶች፣ የሰላም ሂደቶች ወንዶች ብቻ ከሚያደርጓቸው በሰላሳ አምስት ፐርሰንት ዘለቄታዊነታቸው ከፍ ይላል ይላሉ ብዙ ጥናቶች። እና ምናልባትም በዘለቄታዊነቱ ራሱ የሚያጓድል ነገር አለው የሴቶችን እይታ፣ የሴቶችን ሀሳብ፣ የሴቶችን ተወካይነት አለማካታቱ አለማካተቱ ይህንንም ያሳጠዋል ብለን እናስባለን። ሌላኛው ቀደም እንደነገርኩት እይታ ነው። ዘለቄታዊነቱ ነው። ሌላኛው መብታቸው አልተከበረም ነው። ሌላኛው ምናልባት ድርድር ከተደረገ በኋላ ብዙ ጊዜ የሚኖረው ወይ የተጠያቂነት ተጠያቂነት መኖር፣ ሌላኛው ደግሞ የተጎዱ አካላቶችን ማገብ የሚለው ስራ ነው እና ከዚህ አንጻር ራሱ ሴቶች የተለየ ሀሳብ ይኖራቸዋል ብዬ አስባለሁ። አንደኛ ተጠያቂነትን በምን አይነት መንገድ እንሰተዋለን የሚለውን መግነት ሀሳብ ከማምጣት አንጻር ሴቶች የተለየ ሀሳብ ይኖራቸው ነበር። የተጎዱ አካላትን ከማገዝ ከማቋቋም፣ መልሶ ሰላምን ከመስበክ አንጻርም የተለየ ሀሳብ ይኖራቸው ነበር ብዬ አስባለሁ። ሌላኛው አካታች አልነበረም፣ ድርድሩ አካታች አልነበረም። ኢን ጀነራል፣ አሁን ኢንክሉሲቪቲ ወይም አካታችነት ይጎድለዋል ብዬ አስባለሁ። ስለዚህ እነዚህ እነዚህ ነገሮች ምናልባት ቤቶች ተፍራቸው ቢሆን አሁን ያልኳቸው ነገሮች ይሟሉ ነበር ብዬ ነው ማስበው። እንግዲህ አመሰግናለሁ ወይዘሮ ማህደር እንግዲህ እስካሁን በነበረበት የድርድር ሂደት ውስጥ ሴቶች አልተካተቱም በእርግጥ ደግሞ እርስዎ እንዳነሱት ተጠያቂነትና ዘላቂነትን በተመለከተ ምን አይነት ነጥቦች ከዚህ በኋላም ድርድሩ እየተካሄደ ስለሆነ ምን አይነት ነጥቦች እንደሚነሱ አናውቅም አሁንም ደግሞ ጊዜው አለ ብለን እናስባለን ሴቶችን አካቶ ለመቀጠልና እኛም አስተያየቶች ሰብስበን ነበረ ከአድማጮቻችን ሁለት አስተያየት ሰጪዎች አሉ። በተከታታይ እነሱን ሰምተን እንመለስና ውይይታችንን እንቀጥላለን። ትልቅ ቦታ ላይ ያሉ ባለስልጣን ቦታ ላይ ያሉ ሰው ሴቶች ከቀበሌ ከመስተዳደር አሁን የሚሰሩት ሴታቸው እዚያው መታገል አለባቸው ነው። ከዛ ባሻገር ደግሞ ለተደፈሩ ሴቶች እንክብካቤ ማድረግ ማለት ነው። እነሱን ለማቋቋም ያው ከሀገር ውስጥም ከውጭም ያሉ ድጋፍ እያደረጉ ከድጋፍ ውጭ ደግሞ የስነ ልቦና ድጋፍ ያስፈልጋቸዋል። በዚህ ሙያ ላይ የሚሰማሩ ብዙ ሰዎች ለነሱ ከቦታው ላይ ደርሰው ለነሱ የስነ ልቦና ድጋፍ ማድረግ ቁሳቁስ ከቁሳቁስን ውጭ የስነ ልቦና ድጋፍ በጣም ያስፈልጋቸዋል። ለሁሉም እኮ መካፈት አለባቸው። ምክንያቱም በብዙ ነገር እነሱ ናቸው የሚጎዱት። ምክንያቱም ለጦርነት የላከችው እናት ሴት ናት፣ ልጆቹ ያለቁባት። በዚህ ላይ ደግሞ የተደፈረችውም ብዙ ችግር የደረሰባት እናት ሴት ናት እና በቀጥታ ጦርነት ላይም ሄደዋል። ግን ዋናው ነገር ኃላፊነቱ ለእነሱ ነው። ከባድ ችግር ላይ የወደቁት በኢኮኖሚ ብቲ በመደፈር እና ሳይኮሎጂካሊ በመጎዳትም ባለው ነገር እና መሳተፍ ነበረባቸው። አሁ አላሳተፈም ብዬ ምናል በቀጣይ ያው ያሉትን ሰዎች በእንደዚህ የተጎዱት ሰዎች ጋር ቀርቦ በተቻለ መጠን የተቸገሩትን ችግር ባይቀረፍም ይኖ አይቲንክ የሳይኮሎጂካል ሀልፍ እንዲያገኙ ፋይናንሻሊም እንዲረዱ የሆነ ነገር ተደርጎ ለእነሱ ድጋፍ መደረግ አለበት። ቢያንስ አስተያየት ሰጪዎቻችን የመጀመሪያው የቀደሙት ወይዘሮ ጽጌ ጌታ ሆን ይሰኛሉ። ሁለተኛዋ ደግሞ ወጣት አዩ ማለዳ ትሰኛለች። አስተያየታቸውን ስላካፈሉን ሀሳባቸውን ስላጋሩን እጅግ አብስተን እናመሰግናለን። ወይዘሮ ማህደር እንግዲህ ወደ እርሶ ልመለስ። እነዚህ ሴቶች የራሳቸውን አስተያየት ያው አጋርተዋል። ሴቶች የስነ ልቦና ድጋፍ እንደሚያስፈልጋቸው እንዲሁም ደግሞ በወረዳ በቀበሌ ደረጃ ያሉ ሴቶችም እንዲሳተፉ ትኩረት ሊደረግ እንደሚያስፈልግ የራሳቸውን ሀሳብ አንጸባርቀዋል። ሁለቱም ሴቶች አሁን ባለው ሁኔታ ሴቶች አልተካተቱም፣ በሰላም ድርድሩ የመፍትሄ አካልም ለመሆን ወደፊት አልመጡም ብለው ያምናሉና እስቲ እንግዲህ ወደ እርስዎ ልመለስና በቀጣይ በመልሶ ማቋቋም ውስጥ ሴቶች ሊኖራቸው የሚገባው ድርሻ ምን መሆን አለበት ይላሉ? ሰዓቴ እያለቀ ስለሆነ ባለ ድርሻ አካላትስ በዚህ ጉዳይ ላይ አሁን ምን ቢያደርጉ ይገባል የሚለውንም አያይዘው ይንገሩኝ። እሺ አመሰግናለሁ ቅድም እንደገለጽኩት እንግዲህ ምናልባት የሴቶች ጉዳይ ሲነሳ ብዙ ጊዜ ከፌሚኒዝም ከኔጌቲቭ አመለካከት ጋር ስለሚያያዝ ስለ ሴቶች ማውራት አንዳንዱ ራሱን የቻለ ፖለቲካ ይሆናል በሌላ መልክ እየተተረጎመ ነገር ግን ከመብቱም አንጻር ብንመለከተው አለም አቀፋዊ ድንጋጌዎች ሀገራችን ያሏት ህጎች ራሳቸው እንደመብት ያስቀምጡታል እና ይህንን ወደ ተግባር መውሰዱ አንደኛ ዘርፈ ብዙ ተጠቃሚ እንድንሆን ያደርገናል፣ የጋራ ጠቀሜታ ላይ እንድንሰራ ያደርገናል። ሁለተኛ መብታቸውንም ማክበር ነው እና ከዚህ አንግል ቢታይ ብዙ ሰው ፖዘቲቭሊ መረዳት ቢችል እላለሁ። ለምሳሌ ህጎችን ከመጥቀስ አንፃር የአለም አቀፉ የዩኤን ሪዞሉሽን አስራ ሶስት ሀያ አምስት ላይ የሴቶች በሰላም ድርድሮች ላይ መሳተፍም ቅምጭ ያለ ህግ አስቀምጧል። ወይም ደግሞ መብት እንደሆነ አስቀምጠዋል። የሀገራችን ህጎችን አንቀት ሰላሳ አምስትን አንቀት ሰላሳ ስድስትን ብሎ ስለ ሴቶች መብትና ስለ ሴቶች እንትኖች ይደነግጋሉና ይህን ማክበር ሴቶቹን ማክበር ስለሆነ በዛ ምልክ ተረተን ብንሰራ የሚለውን ነው አንደኛ መናገር እንፈልገው ሌላኛው ምናልባት አሁን ካነሳሻቸው ሁለት ጥያቄዎች አንጻር መልሶ ማቋቋም ውስጥ የሴቶች ድርሻ የሌላው አካላት ድርሻ ምን ይሆናል ካልሽ ነገር አንጻር የመጀመሪያ የሴቶች ድርሻ እኔ እንደማስበው ሴት ልጅ የቤተሰብ መሰረት ናት። ሴት ልጅ ሀገር ናት። ብዙ ነገር ከቤተሰብ ነው የሚጀምረው ና ልጆችን የምታሳድገው ሴት ልጅ ናት። ባሏን በተለያዩ ምክንያቶች በተለያዩ አጋጣሚዎች መናገር የምትችለው ሴት ልጅ ናት ና ሴቶች ሁላችንም ሴቶች ሰላምን መስበት ላይ ጠንክረን ብንሰራ ሴቶች ጠንክረው ቢሰሩ ይህንን ሰላም ዘለቂታዊ ከማድረግ አንጻር የተሻለ ነገር ማበርከት ይችላሉ እና ይሄ ፒስ አክቲቪዝም የትኛውም ቦታ ላይ ፒስን አክቲቪት ቢያደርጉ ወይም ደግሞ ሰላምን መስበት ቢችሉ የተሻለ ነገር ይመጣል ያስባሉ። ሌላኛው ተፈጻሚነትን መከታተልና መደገፍ ላይ የባለድርሻ አካል ሆኖ ሊቀርቡ ይመለከተኛል። ምክንያቱም ጉዳቱ ሲያልፍ አላየንም። ሴቷን ሲያልፋት አላየንም። ምንም እንኳ ድርድሩ ባይመለከታትም፣ ጉዳቱ ግን ከፍተኛዋን የተጠቂነት ደርሻ ያወሰደችው ሴቷ ናት እና በይመለከተኛል ባይነት ተፈጣሚነቱ ላይ ድርድሩ ተፈጣሚነቱ ላይ የመከታተል እና የመደገፍ ስራ መስራት መቻል አለባቸው ሴቶች እያስባል ነው። ጠብ ቀስቃሽ ከሆኑ ድርጊቶች፣ ሀሳቦች፣ ሰዎች መካረም ብንችል ድርጊቶቻችንም ጠብ ቀስቃሾች ባይሆኑ ሀሳቦቻችን ጠብ ቀስቃሾች ባይሆኑ አብረን የምንውላቸው ሰዎች ጠብ ቀስቃሾች መሆን አለመሆናቸውን ማረጋገጥ ልንችል እና እነዚያን የእርምት የመውሰድ ስራ ላይ ሊሰማሩ ሴቶች መልካም አበርክቶ ይኖራቸዋል ብዬ አስባለሁ። ሌላኛው የሰላም ግንባታ ሂደቱ ቅድም እንዳልኩት በያገባኛል ስሜት ንቁ ተሳታፊ መሪ ቢሆን ሰላምን መምራት ብትችል ሴት ልጅ የኛ አሁን እንደ ትምራን የያዝነው ትልቅ እቅድ ምንድነው? ሴቷ ሰላምን ትምራ የሚል ነው። ሴቷ ሰላምን መምራት ትችላለች፣ ከቤተሰብ ጀምራ ሀገር አቀፋዊ እስከሆኑ ትልልቅ እንቅስቃሴዎች ድረስ ሴቷ ሰላምን መምራት ትችላለች እና በመሪነት ሰላምን ሰላም ግንባታ ሂደት በመሪነት ተሳታፊ ቢሆኑ አንደኛ ከጎጅን ስለሆኑ ሌላኛው መብታቸውም ስለሆነ ማለት ነው። ሌላኛው ከተጎጂነት ስሜት መውጣት ቢቻል በቶሎ ማገገም ቢቻል አንድነት ላይ መስራት ሊችሉ መርሳትና ይቅርባይነት ላይ ማተኮር፣ ጉዳቱ ትንሽ ነው ለማለት አይደለም። በጣም ከፍተኛ የማይታይ ውስጣዊ የሆነ ጉዳት ነው የደረሰው። ነገር ግን ወደ መርሳትና ይቅርባይነት ላይ ያዘን ብሎ ለሰራም መሪ በመሆኑ መቆም ቢችሉ ሴቶች መልካም ድርሻ ይኖራቸዋል ብዬ አስባለሁ። አመሰግናለሁ። በጣም ሰዓት እያለቀ ስለሆነ አቋረጥኩት አደርገው። ባለድርሻ አካላት አንድና ተጎጁን መደገፍ ላይ መርዳት ላይ ትኩረት ቢደረግ ተጠያቂነት እንዲሰፍን እና በይቅርታ እንዲታለፍ መስራት ቢቻል። ባለድርሻ የትኛውን ባለድርሻ አካላት ላይ አካላት ይህንን መስራት ይችሉ። በማንኛውም እንቅስቃሴ ውስጥ አካታችነትን መጠየቅ ብቻ ነው ኖት ኦንሊ ሴቶች፣ ሌላውንም ማህበረሰብ አካታች ነው ወይ የሚለውን ማየት ብቻል፣ ሰላምን መስበክ ጥፋቶችን እንዳይደገሙ ተገቢው ምላሽ ማግኘታቸውን ማረጋገጥ። አሁን እነዚህ ቀስቃሽ የነበሩ ጸብ ቀስቃሽ የነበሩ ጉዳዮች በትክክል ተሰጥተዋል ወይ ስር ነቀም የሆነ መፍትሄ የተሰጥቷቸዋል ነው የሚለውን እሱ ላይ መስራት ሊቻል፣ የአመለካከት ለውጦች ላይ መስራት ሊቻል፣ ልዩነትን ሳይሆን አንድነት ተኮር ስራዎች ላይ አተኩረን መስራት ብንችል ሊችሉ ቢችሉ ባለድርሻ አካላቶች የተሻለ ነገር ይመጣል ብዬ አስባለሁ። አመሰግናለሁ። አመሰግናለሁ ወይዘሮ ማህደር ያለን ሰዓት ስለተጠናቀቀ ነው። የትምራኔ ሴቶች መብት ተቋም ፕሮግራም አስተባባሪ ጋር ከጋቢና ቬይ ጋር ስለነበረት ቆይታ እጅግ አብዝቼ ነው የማመሰግነው። በቀጣይም እንግዳ እናደርጋችኋለን። ይህ ውይይት የሚቀጥል ነው የሚሆነው። እጅግ አብዝቼ አመሰግናለሁ። ከጋቢና ጋር ነው ያላችሁት። ወደ ተከታዩ ዘገባ ደግሞ እንሻገር። በኢትዮጵያ መንግስትና በህወሀት መካከል የተደረሰው የሰላም ስምምነት ዘላቂ ወደሆነ ብሔራዊ እርቅ እንዲያመራ በተፋላሚ ወገኖች መካከል መተማመን ሊገነባ እንደሚገባ የዓለም አቀፉ ቀውስ ተንታኝ ቡድን የአፍሪካ መርሃ ግብር ኃላፊ ሙረቲ ሙቲጋ አመለከቱ። ስመኝሽ የቆየ ሙረቲ ሙቲጋን አነጋግራ አነጋግራለች ቀጥሎ ይቀርባል። After two years of fighting, uh, as you followed, they... So we have to reflect that this has been one of the deadliest wars in the world. It has been. <laughs> ከኢትዮጵያ ከሁሉም አቅጣጫ ከአማራ፣ ከትግራይ፣ ከኤርትራ የተውጣጡ በአስር ሺዎች የሚቆጠሩ ወጣቶች የተፋለሙበት ጦርነት ነው። በሰው ሕይወት፣ በንብረት፣ በኢትዮጵያ መረጋጋት ዙሪያ ያስከፈለው ዋጋ እጅግ ከፍተኛ ነው። ስለዚህ ማንኛውም ጦርነት የማቆም ስምምነት ተቀባይነት አለው። በእርግጥ አልጠበቅነውም ነበረ የጠበቅነው ምናልባት ለሰብዓዊነት ተብሎ ተኩስ የማቆም ስምምነትና የመደራደሪያ ነጥቦች ይደረጋሉ የሚል ነበረ። ስለዚህ ይሄ ያልተጠበቀ አስደሳች ዜና ነው ልንቀበለው የሚገባ ግን ደግሞ ለመጠንከር ብዙ ስራ የሚቀረው ነው። ከስምምነቱ ካልተጠበቁ ካሏቸው ነጥቦች ውስጥ እንግዲህ አንዱ የሕወሓት ኃይሎች ትጥቅ እንዲፈቱ እና የፌዴራል ኃይሎች ክልሉን እንዲቆጣጠሩ የሚጠቅሰው ነው። የዚህን ስምምነት ተፈጻሚነት እንዴት ያዩታል? ይህ ጦርነት በሁሉም በኩል ያሉ ወገኖች ትርክቶችን ሲገነቡበት የቆየ ጦርነት ነው። በትግራይ በኩል ከኢትዮጵያ አርበኞችና ከኤርትራ በኩል ስጋት አለ በሚል ነው ኃይል እንደሚያስፈልግ የሚናገሩ። በኢትዮጵያ መንግስት በኩል ደግሞ የትኛውም ሀገር ሁለት የታጠቀ ኃይል ሊኖረው አይችልም ይላል። እንደውም የመከላከያ ኃይል ተብለው መጠራታቸውን ይቃውማሉ። እናም የትግራይ ኃይሎች ሙሉ ለሙሉ ትጥቅ እንዲፈቱ ሲጠይቁ ቆይተዋል ከሌሎች ውስጥ የዓለማችን የሰላም ሂደቶች የተማር ነው የሚመስለኝ። ነገር ግን ትጥቅ ማስፈታት በየትኛውም የሰላም ስምምነት ውስጥ አስቸጋሪ ከሆኑ ነገሮች አንዱ እንደሆነ ነው። በጣም በጥንቃቄ መተግበር ይፈልጋል። በሁሉም አቅጣጫ እምነትን መገንባትና በጎ ፈቃድን ይፈልጋል። ስለዚህ የትግራይን የደህንነት ስጋቶች በቀናነት እንደሚመለከቱ ማሳየት ያስፈልጋል። ትግራዊውም ቢሆን ይህንን በቅን ልቦና ማቅረባቸው አስፈላጊ ነው። That's an incredibly short time frame, mm -hmm. and so they all need to look at this very carefully. But, uh... ዋናው ነገር መተማመንን መገንባት ነው ብዬ አስባለሁ። የበዛ የድል አድራጊነት ስሜትን ማስቀረት ያስፈልጋል። አንዱ የሌላኛው ወገን መጨረሻ እንደሆነ የሚገልጽበትን ሁኔታ ማስወገድ አለብን። አንዳንዶች አሸንፈናል ይላሉ። እኔ እንደሚመስለኝ ሁሉም ኢትዮጵያዊ በዚህ ጦርነት ያጣው ነገር አለ። ከጠፋው ህይወት አንጻር፣ በኢኮኖሚ ብልጽግና ረገድ፣ በኢትዮጵያ ካለው ሰፊ አቅም አንጻር ሁሉም ብዙ ነገር አጥቷል። ስለዚህ ሁሉም ሰው ከግጭት ይልቅ ሰላም የተሻለ መሆኑን መገንዘብና የሚያስማማ ወደፊት የሚያራምድ መንገድ የምፈለጉ ጠቃሚ ይመስለኛል። ከውጭ ያሉ ሸምጋዮች በተለይ የአፍሪካ ህብረት፣ ኬንያውያን፣ ደቡብ አፍሪካ እና ዩናይትድ ስቴትስን ጨምሮ ሌሎች የውጭ ተመልካቾች የቅርብ ክትትላቸውን መቀጠል አለባቸው። በተዋይ ወገኖች መካከል ያለው መተማመን ዝቅተኛ ደረጃ ላይ ያለ በመሆኑ መተማመን እንዲገነቡ መርዳት አለባቸው። ሌላው እንግዲህ በሰሜን ኢትዮጵያ ጦርነት ውስጥ ጣልቃ መግባቷና በርካታ የመብት ጥሰት ማድረሷ የሚገለጸው ኤርትራ በስምምነት ውስጥ ትኩረት አልተሰጣትም የሚሉ አስተያየቶች ይነሳሉ። ከዚህ በኋላ የኤርትራ ሚና ምን ሊሆን ይችላል ብለው ይገምታሉ? በሰላም ንግግሩ ላይ ኤርትራ ለመሳተፏ ጥያቄ ያጭራል፣ ግን ደግሞ የሚደንቅ አይደለም። ምክንያቱም ኢትዮጵያ የምትገልጸው ይህ ጉዳይ የኢትዮጵያ ጉዳይ መሆኑንና ኤርትራውያን የገቡት ለመርዳት ብቻ መሆኑን ነው። ግን ኤርትራ ለሰላም ስምምነቱ የምትሰጠው ምላሽ አስፈላጊ ነው። የሚታመነው ኤርትራ ከዚህ ከፍ ያለ ዓላማ እንዳላት ነው። ይህ ዓላማ ሊደረስባቸው የማይችል ሉ እንደ ትግራይ ኃይሎችን በጦርነት ሙሉ ለሙሉ ማሸነፍ ያሉትን ያጠቃልላል። ይሄ በጥንቃቄ መያዝ ያለበትና ከዚህ በኋላ የአዲስ አበባ ራስ ምታት ይመስለኛል። ምክንያቱም ኤርትራውያን ጣልቃ እንዲገቡ የጋበዟቸው እነሱ ናቸው። ስለዚህ ኤርትራን በተመለከተ ያለውን እንቆቅልሽ የምትፈታው አዲስ አበባ ብቻ ናት። ሌላው በስምምነት ውስጥ የተጠቀሰው ነጥብ የጥላቻ ንግግሮችን ማስቆም ነው። ይህንን ግጭት በማባባስ ደግሞ የጥላቻ ንግግሮች ትልቅ ቦታ አላቸውና ከዚህ በኋላ በተለይ ደግሞ የሰላም ስምምነቱን በመሬት ላይ ከማውረድ አንጻር የጥላቻ ንግግር ምን አይነት ሚና ይኖረዋል? በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ እርቅም ጭምር ነው ብዬ አስባል። በሁሉም አቅጣጫ መራራ የሆኑ ስሜቶች እንዳሉ እናውቃለን። በእነዚህ ጸባጫሪ አመለካከቶች ምክንያት ሁለቱም ወገኖች ጥቃት ፈጽመዋል። ስለዚህ እርቅ በጣም አስፈላጊ እንደሆነና የጥላቻ ንግግርን ማቆም የዚህ ቁልፍ አካል እንደሆነ እናውቃለን። ለእኔ አስቸጋሪው ክፍል ነው ብዬ የማስበው የተጠያቂነት ሁኔታ ነው። ነገር ግን እንደ መጀመሪያ እርምጃ የጥላቻ ንግግርን መገደብና በተለያዩ ቡድኖች ላይ የሚሰነዝረውን ጥቃት ማቆም አስፈላጊ ነው። እንግዲህ የደቡብ አፍሪካው ስምምነት ትልቁ ቢሆንም ከዚህ በፊትም የተኩስ ማቆም ስምምነት ተደርጎ ነበር። ነገር ግን ከዛ በኋላ ስምምነቱ ተጥሶ ጦርነቱ ቀጥሏል። አሁንም ተመሳሳይ ነገር ላለመፈጠሩ ማስተማመኛ አለ? ጦርነቱ ዳግም ላለመቀጠሉ ምንም ማስተማመኛ የለም። በተለይ አንደኛው ወገን ጦርነቱን ለማቆም የተስማማው ወታደራዊ አቅሙ ስለተዳከመ ነው ብሎ ማሰቡ በስምምነቱ ላይ ያለው እምነት ዝቅተኛ እንዲሆን ያደርጋል። አሁንም ስምምነቱን የምንፈልገው መሆኑን አጽንኦት መስጠት አለብን። ይህንን ጦርነትና ያስከፈለውን ዋጋ የተመለከተ ማንኛውም ሰው የሚያደንቀው ነው። ነገር ግን ከዚህ በኋላ መተማመንን መገንባት ያስፈልጋል። የሰላም መኝ ነው እያለ ወገኖች ጦርነት መምረጣቸው አሳዛኝ ነገር ነው። ስለዚህ አሁን ሰላም መምረጣቸው በጣም አስፈላጊ ነው። ተስፋ የሚደረገው የበለጠ መተማመን እንደሚኖርና ዘላቂ ወደሆነ ስምምነት ለመሸጋገር የበለጠ ጥረት እንደሚደረግ ነው። ነገር ግን ብዙ ስራዎች ይቀራሉ። ይህ አሁን የሚሉት አይነት መተማመን ሊፈጠር የሚችለው እንዴት ነው? በደቡብ አፍሪካ የተካሄደውን ስምምነት ከተካፈሉ አንዳንድ ምንጮች እንደሰማ ነው፣ በሁለቱ ተዋናዮች መካከል በአማርኛ ቀጥተኛ ንግግሮች ተደርገዋል። እኔ እንደማስበው በሁለቱም በኩል ባሉ ወታደራዊ አመራሮችና የፖለቲካ አመራሮች እንደ አፍሪካ ሕብረት ባሉ የውጭ ድጋፍ ታግዘው ቀጥተኛ ንግግሮች መደረጋቸውን መቀጠላቸው አስፈላጊ ነው። ያ ጉዳቱን ለመገደብ ሊረዳ ይችላል። ይህ ስምምነት እንግዲህ በዋናነት ግጭቱን በአስቸኳይ ለማስቆም እና ሰብአዊ እርዳታዎች እንዲሁም መሰረታዊ አገልግሎቶች እንዲቀጥሉ ለማስቻል የተደረሰ ነው። ነገር ግን ግጭቱ እንዲቀሰቀስ ያደረጉ መሰረታዊ ችግሮች አሁንም አልተፈቱም። ስለዚህ ቀጣዩ ሂደት ምን መሆን አለበት? በዋናነት ይሄ በተወሰነ መንገድ እየተካሄደ ያለው የአጠቃላይ ብሔራዊ ውይይት ሂደት አካል መሆኑን ማስታወስ ያስፈልጋል። ያንን ብሔራዊ ውይይት መንከባከብ ቀጣይነት እንዲኖረው ማድረግና መፍትሄ ወደሚያመጣ አቅጣጫ እንዲሄድ መምራቱ አስፈላጊ ነው። የግጭቱ ስር የሰደደ ፖለቲካዊ ችግር ገና እንዳልተፈታ መረዳትና ስምምነቱን ለመፈጸም መሞከር የእንቆቅልሹ ቁልፍ አካል ነው። አድማጭ ተመልካቾቻችን የጋቢና ቤ፣ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው፣ መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና ባለሙያዎች ጋር እዚህ ላይ እንሰናበታለን።